የዲደብልዩ ዜና በመጀመሪያም ዋና ዋና ዜና። በእስራኤል የፕሬዝደንት ኢሳያስ አፈወርቂን መንግስት በሚደግፉና በሚቃወሙ ሁለት ቡድኖች መካከል በተፈጠረ ግጭት ሁለት ኤርትራውያን መገደላቸውን ፖሊስ አስታወቀ። በምዕራብ ጀርመን በምትገኘው ዞሊንገን ከተማ ሶስት ሰዎች ከተገደሉበትና ሌሎች ስምንት ከቆሰሉበት ጥቃት ጋር ግንኙነት ሳይኖረው አይቀርም የተባለ ተጠርጣሪ በቁጥጥር ስር መዋሉን የሀገሪቱ ባለሥልጣናት አስታወቁ። በጋዛ በትንሹ ሃምሳ ፍልስጤማውያን በእስራኤል ጥቃት መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። ሩሲያ በምስራቃዊ ዩክሬን በምትገኝ ከተማ ላይ ዛሬ ቅዳሜ የበፈጸመችው ድብደባ አምስት ሰዎች ሲገደሉ ሌሎች አምስት መቁሰላቸውን የኪየቭ መንግሥት ጠቅላይ አጋቢ ህግ ገለጸ። ዜናው በዝርዝር በእስራኤል የፕሬዝደንት ኢሳያስ አፈወርቂ መንግስት በሚደግፉና በሚቃወሙ ሁለት ቡድኖች መካከል በተፈጠረ ግጭት ሁለት ኤርትራውያን መገደላቸውን ፖሊስ አስታወቀ። በቴል አቪቭ በሚገኘው ሃሃጋና ጎዳና ሁለቱ ቡድኖች አንዳቸው በሌላቸው ላይ ድንጋይ እየተወራወሩ በመጋጨታቸው ከሞቱት በተጨማሪ ስምንት ሰዎች መቁሰላቸውን ፖሊስ ገልጿል። የሕክምና ተቋማትን ዋቢ ያደረገው የፖሊስ መግለጫ ሁለት ኤርትራውያን ወንዶች በግጭቱ ተገለዋል ብሏል። ፖሊስ በመግለጫው ሁለቱ ወንዶች እንዴት ሕይወታቸውን እንዳጡ ያለው ነገር ሀገር ባይኖርም የእስራኤል መገናኛ ብዙሃን በስለት ወቅተው በደረሰባቸው ጉዳት መሆኑን ዘግበዋል። ግጭቱ በተፈጠረበት ጎዳና የእግር መንገድ ላይ በነጭ ልብስ የተሸፈነ አስክሬን የፈረንሳይ ዜና አገልግሎት ፎቶግራፈር መመልከቱን የዜና ወኪሉ ዘግቧል። ፖሊስ በግጭቱ ላይ ምርመራ መጀመሩን በመግለጫው አስታውቋል። በጎርጎሪዮሱ መስከረም 2023 በሁለት ተቀናቃኝ የኤርትራ ቡድኖች መካከል በተቀሰቀሰ ተመሳሳይ ግጭት ለመገላገል የሞከሩ እስራኤላውያን ፖሊሶችን ጨምሮ በርካታ ሰዎች ተጎድተው ነበር። በሺዎች የሚቆ ጠሩ ኤርትራውያን ተገን ጠያቂዎች በእስራኤል የሚገኙ ሲሆን አብዛኞቹ በህገወጥ ወጥ መንገድ ከዓመታት በፊት የግብፅ ሳይና የበረሃን ያቋረጡ መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። ኤርትራውያኑ ከሜዲትራንያን ባህር ዳርቻ በምትገኘው የቴላቪቭ ከተማ በርካታ የድሃ ሰፈሮች ይኖራሉ። በምዕራብ ጀርመን በምትገኘው ዞሊንገን ከተማ ሶስት ሰዎች ከተገደሉበትና ሌሎች ስምንት ከቆሰሉበት ጥቃት ጋር ግንኙነት ሳይኖረው አይቀርም የተባለ ተጠርጣሪ በቁጥጥር ስር መዋሉን የሀገሪቱ ባለስልጣናት አስታወቁ። ፖሊስ ለጥያቄ ይፈለጋል በሚል በቁጥጥር ስር የዋለው የአስራ አምስት አመት ታዳጊ እንደሆነ አስታውቋል። መርማሪዎች ዛሬ ቅዳሜ በሰጡ መግለጫ በስለት ጥቃት የፈጸመው ተጠርጣሪ ማንነት እንዳልታወቀና ፍለጋ እየተካሄደ መሆኑን ገልጸዋል። መራሄ መንግስት ኦላፍ ሾልስ ጥቃት ፈጻሚው በፍጥነት በቁጥጥር ስር ውሎ በሕግ ሙሉ ኃይል ሊቀጣ ይገባል የሚል ጥሪ አቅርበዋል። ሾልስ በዞሊንገን የተፈጸመው ጥቃት በጣም ያሳዘነኝ አስከፊ ክስተት ነው ብለዋል። ከኮሎኝ በቅርብ ርቀት ላይ በምትገኘው ዞሊንገን ትላንት አርብ ምሽት በተፈጸመው ጥቃት ሁለት ወንዶችና አንዲት ሴት ተገለዋል። በፖሊስ መረጃ መሰረት በጥቃቱ ከቆሰሉ ስምንት ሰዎች መካከል አምስቱ ብርቱ ጉዳት የደረሰባቸው ናቸው። ጥቃቱ የተፈጸመው ዞሊንገን የተመሰረተችበት 650ኛ ዓመት ሲከበር በተዘጋጀ የሙዚቃ ድግስ አጠገብ ነው። በስለት የሰለባዎቹን አንገት ላይ አነጣጥሮ ተፈጽሟል የተባለው ጥቃት ገፊ ምክንያት እስካሁን አልታወቀም። በጥቃቱ ሳቢያ እስከ ነገ እሁድ ሊካሄድ የታቀደው ፌስቲቫል እንዲቋረጥ ተደርጓል። ምርመራውን የሚመሩት ጠቅላይ አቃቢ ህግ ማርኩስ ካስፐርስ የጥቃቱ መነሾ ምን እንደሆነ ድምዳሜ ላይ አልደረስንም፣ ነገር ግን አጠቃላይ ሁኔታዎች ላይ በመመስረት በሽብርተኛ አነሳሽነት የተፈጸመ ጥቃት ሊሆን ይችላል ይችላል የሚለው የመጀመሪያ ጥርጣሬ ውድቅ ሊሆን ይችላል ብለን አንገምትም ሲሉ ዛሬ ቅዳሜ ተናግረዋል። ታዳጊው በቁጥጥር ስር የዋለው ስለ ጥቃቱ መረጃ ኖሮት ለባለስልጣናት ሳያሳውቅ በመቅረት ተጠርጥሮ እንደሆነ ፖሊስ ገልጿል። ማንነቱ የማይታወቅ ግለሰብ ከጥቃቱ በፊት ተመሳሳይነት ያለው ወንጀል ለመፈጸም ያለውን ዕቅድ ከታዳጊው ጋር መወያየቱን የአይንማኞች እንደተናገሩ ጠቅላይ አቃቢ ሕግ ማርኩስ ካስፐርስ ገልጸዋል። ከጥቃቱ በኋላ የሸሸውን ተጠርጣሪ በቁጥጥር ስር ለማዋል ልዩ ፖሊሶችን ጨምሮ የጀርመን የጸጥታ ኃይሎች ከፍተኛ ፍለጋ እያደረጉ ነው። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር የሀገሬው ሰዎች በጋራ ጥላቻና ሁከትን እንዲቃወሙ ጥሪ አቅርበዋል። የኤርትራ የቀድሞ የፋይናንስ ሚኒስትር ብርሃነ አብርሃ በእስር ላይ ሳሉ ከዚህ ዓለም በሞት ተለዩ። ክስ ሳይመሠረትባቸው ለስድስት ዓመታት እስር ቤት የቆዩት የ79 ዓመቱ ብርሃነ ባለፈው ሰኞ ከዚህ ዓለም በሞት እንደተለዩ ሁማን ራይትስ ኮንሰርን ኤርትራ የተባለው የሰብአዊ መብት ተሟጋች አስታውቋል። ለረዥም ዓመታት በፋይናንስ ሚኒስትርነት ያገለገሉት ብርሃነ ከስልጣናቸው የተነሱት ከ12 ዓመታት በፊት ከፕሬዝደንት ኢሳይያስ አፈወርቂ ጋር ከተቃቃሩ በኋላ ነበር። በኤርትራ መንግስት በጀት ረገድ ግልጽነት እንዲኖር በመጠየቃቸው ከፕሬዝደንት ኢሳይያስ አፈወርቂ ጋር እንደተቃቃሩ የቢቢሲ ዘገባ ይጠቁማል። ብርሃነ ከስልጣናቸው ከተነሱ ከስድስት ዓመታት በኋላ ማለትም በጎርጎሪዎሱ መስከረም 28 ሀገረ ኤርትራ የሚል ርዕስ የሰጡት መጽሐፍ መታተም ተከትሎ ለእስር ተዳርገዋል። ከኤርትራ ውጭ በታተመው በዚህ መጽሐፍ ፕሬዚደንት ኢሳያስን አምባገነን በማለት የገለጿቸው ብርሃነ ፕሬዚደንቱ ከስልጣን እንዲለቁ ጠይቀው ነበር። በሁለት ቅጽ በታተመው መጽሐፍ በብሔራዊው ቴሌቪዥን ፕሬዚዳንቱን ለመከራከር ጭምር ጥያቄ አቅርበዋል። የኤርትራ ባለሥልጣናት የቀድሞ የፋይናንስ ሚኒስትር ከዚህ ዓለም በሞት መለየታቸውን ለቤተሰቦቻቸው እንዳረጋገጡ ቢቢሲ ዘግቧል። ይህ ዶይቸ ፍለ ነው። በጋዛ በትንሹ ሃምሳ ፍልስጤማውያን በእስራኤል ጥቃት መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። በግጭቱ የተገደሉ ሰዎች አስክሬኖች ላለፉት 48 ሰዓታት ጎዳና ላይ ወድቀው መቆየታቸውን ሬውተርስ የአካባቢውን ባለስልጣናት ዋቢ አድርጎ ዘግቧል። የፍልስጤም ዜና አገልግሎት በካንዩኒስ እና በማዕከላዊ ጋዛ በሚገኘው ኑሴራት የተባለ አካባቢ 11 ሲቪል ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን ቀደም ሲል ዘግቦ ነበር። የእስራኤል ጦር ትላንት አርብ በአካባቢው ሊያካሄድ ካቀደው ወታደራዊ ዘመቻ ራሳቸውን ለማዳን የጋዛ ከተማ ነዋሪዎች ወደ ምዕራባዊ የከተማዋ ክፍል እንዲሸሹ አስጠንቅቆ ነበር ነበር ወደ ቦታው የዘለቁ የእስራኤል ወታደሮች የሽብርተኛ መሠረተ ልማት ያሉትን ማውደማቸውን የእስራኤል ጦር አስታውቋል። በጋዛ የጤና ሚኒስቴር መረጃ መሠረት እስካሁን ድረስ ከ40 ሺህ በላይ ፍልስጤማውያን ሲገደሉ ከ90 ሺህ በላይ ቆስለዋል። እስራኤል በበኩሏ 14 ሺህ ታጣቂዎች ገድያለሁ ትላለች። በጋዛ ተኩስ ለማቆምና ታጋቾች ለማስለቀቅ ያቀደው ድርድር ዛሬ ቅዳሜ በግብፅ ዋና ከተማ ካይሮ ተካሂዷል። የሐማስ ልኡካን ቡድን እስራኤል ከግብፅ ቃጣርና አሜሪካ በምታደር ያደርገው ድርድር የሚቀርቡ አዳዲስ ምክረ ሀሳቦችን በቅርበት ለመገምገም ካይሮ ገብቷል። የቃጣር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ በድርድሩ ይሳተፋሉ ተብሎ ይጠበቃል። ሩሲያ በምስራቃዊ ዩክሬን በምትገኝ ኮንስታንቲኒያቫ ኒቲቪካ በተባለች ከተማ ላይ ዛሬ ቅዳሜ በፈጸመችው ድብደባ አምስት ሰዎች ሲገደሉ ሌሎች አምስት መቁሰላቸውን የኪየቭ መንግስት ጠቅላይ አቃቢ ሕግ አስታወቀ። በጥቃቱ የተጎዱ ውስጥ ሶስት ወንዶችና ሁለት ሴቶች ከባድ ጉዳት እንደደረሰባቸው ተገልጿል። ከተማዋ ሩሲያ ልትቆጣጠር በምትሻው የዶኔትስ ግዛት የምትገኝ በመሆኗ ከዚህ ቀደም ተደጋጋሚ ተመሳሳይ ጥቃት ደርሶባታል። ባለፈው መስከረም በከተማይቱ በተፈጸመ የሩሲያ ጥቃት 15 ሰዎች ተገለው ነበር። ዩክሬን በበኩሏ ዛሬ ቅዳሜ በሩሲያ ቮሮኔዝ ግዛት በሚገኝ የጥይት ማከማቻ ላይ ጥቃት መፈጸሟን ገልጻለች። የጥቃቶቹ ዜና የተሰማው ሩሲያ እና ዩክሬን የጦር ምርኮኞች በተለዋወጡበት ዕለት ነው። ውጊያው ባይቆምም ሁለቱ ሀገሮች 230 የጦር ምርኮኞች መለዋወጣቸውን አስታውቀዋል። ሁለቱ ሀገሮች የጦር ምርኮኞች የተለዋወጡት በተባበሩት አረብ ኤምሬቶች ሽምግልና ነው። ዩክሬን ዛሬ ቅዳሜ የነፃነት በዓሏን ስታከብር ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው በሩሲያ ላይ ተጨማሪ የበቀል እርምጃ እንደምትወስድ ዝተዋል። ፕሬዝደንቱ ከሩሲያ ቁርኝት አለው የሚባለውን የዩክሬን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚያግድ ሕግ በፊርማቸው አጽድቀዋል። ይህ ዶይቸ ፈለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በእስራኤል የፕሬዝደንት ኢሳያስ አፈወርቂ መንግስት በሚደግፉና በሚቃወሙ ሁለት ቡድኖች መካከል በተፈጠረ ግጭት ሁለት ኤርትራውያን መገደላቸውን ፖሊስ አስታወቀ። በምዕራብ ጀርመን በምትገኘው ዞሊንገን ከተማ ሶስት ሰዎች ከተገደሉበትና ሌሎች ስምንት ከቆሰሉበት ጥቃት ጋር ግንኙነት ሳይኖረው አይቀርም የተባለ ተጠርጣሪ በቁጥጥር ስር መዋሉን የሀገሪቱ ባለሥልጣናት አስታወቁ። የኤርትራ የቀድሞ የፋይናንስ ሚኒስትር ብርሃን አብርሃ በእስር ላይ ሳሉ ከዚህ ዓለም በሞት ተለዩ። በጋዛ በትንሹ 50 ፍልስጤማውያን በእስራኤል ጥቃት መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። ሩሲያ በምስራቃዊ ዩክሬን በምትገኝ ከተማ ላይ ዛሬ ቅዳሜ በፈጸመችው ድብደባ አምስት ሰዎች ሲገደሉ፣ ሌሎች አምስት መቁሰላቸውን የኪየቭ መንግስት ጠቅላይ አጋቢ ህግ አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።